በኢትዮጵያ ሾፌሮች እና በጅቡቲ የጸጥታ ኃይሎች መካከል በተነሳው አለመግባባት በጅቡቲ ወደብ ለኢትዮጵያ ይሰጥ የነበረው አገልግሎት መቋረጡን የመጓጓዣ ባለንብረት ማህበራት ተናገሩ። በጅቡቲ አንድ የኢትዮጵያ የመጓጓዣ ባለንብረቶች ማህበር ተወካይ በተፈጠረው አለመግባባት በአንድ ኢትዮጵያዊ ሾፌር ላይ ጉዳት መድረሱን ለአሜሪካ ድምፅ ተናግረዋል። በጅቡቲ የኢትዮጵያ የመጓጓዣ ማህበራት ተጠሪ ዛሬ ስለተፈጠረው ችግር ከጅቡቲ የአገር ውስጥ ጉዳይ ቢሮ ተወካዮች ጋር ምክክር ተደርጓል ብለዋል። ገርሞ ዳዊት ዝርዝር ዘገባውን ያሰማናል። በጅቡቲ የአንድ የኢትዮጵያ የመጓጓዣ ባለንብረቶች ማህበር ተወካይ አለመግባባቱ የተፈጠረው በጅቡቲ ወደ ተርሚናል ጭንቅንቅ በመፈጠሩ የኢትዮጵያ ሹፌሮች ቅሬታ ባቀረቡበት ወቅት ነው ብለዋል። በዚህም ጊዜ በኢትዮጵያ አሽከርካሪዎችና በጅቡቲ የጸጥታ ኃይሎች መካከል በተፈጠረው አለመግባባት በአንድ የኢትዮጵያ ሹፌር ላይ አደጋ ደርሰዋል ብለዋል። ባጭሩ ተፈለቀ የተርሚናል ማቆሚያ ቦታ ግቡ ነው ግባ፣ አልገባም። በዚህ መካከል ያው አለመግባባት ተፈጥሮ ሹፌሩ ላይ ጥቃት ተፈጸመ። የሹፌሮችን በአድማ የስራ ባልደረባችን የሚመታል በሚል ነው ነገሩ የሰፋው። ከዛ በኋላ የተለያየ ጥያቄ ያነሱ ነገሮች ሰፍተው፣ ነገር ግን ይህን ጥቃት ያደረሰው መያዙና እስር ቤት መግባቱን መረጃው አለኝ የጅቡቲ የጸጥታ ኃይሉ ማለት ነው። እኚህ ተወካይ በጅቡቲ ወደ ተርሚናል ጭነቶችን የሚያመላለሱ የኢትዮጵያ ሹፌሮች ጭነት ለማራገፍና ለመጫን ብዙ እንደምንቀላቱ ገልጸው ይህ ሁኔታ የሾፌሮች ለኮሮና በሽታ የመጋለጥ ዕድልን ያሰፋል ብለዋል። የሀገር ውስጥ ጭነት አመላላሾቹ በተርምናል እስከ አስር ቀን እንዲቆዩ እየተደረገ ያለበት ሁኔታ ስላለ ለዚህ ንትርክ በክቷል ብለው አላክለው ከትላንት ጀምሮ ለሀገር ውስጥ ፍጆታ የሚሆኑ ጭነቶችን የጫኑ አሽከርካሪዎችም ስራ ማቆማቸው፣ ለዚህም የኢትዮጵያ መንግስት ኃላፊዎች ለችግሩ ልባት ለመስጠት ከጅቡቲ ያቻቸው ጋር መመካከራቸውም ተነግረዋል። አቶ ሙሉቀን ብርሃኑ በጅቡቲ የኢትዮጵያ የመጓጓዣ ባለንብረቶች ማህበር ኮሚቴ ተጠሪና ምክትል ሰብሳቢ፣ ትላንት በተፈጠረው አለመግባባት አንድ የኢትዮጵያ ሹፌር መደብደቡን መረጃ እንደደረሳቸው ገልጸዋል። ማሽን ተበላሽቶ ስለነበረ ያንን ጉዳይ ለመቅረፍ ከማርተም ጉዳዮችም ተገኝተዋል። አሁን እንፈታ I'll land with የአሁን ሹፌሮች ያነሱት ግዳጅ ሰባል ማሪታይም ደግሞ በፍጥነት እያስተናገደን አይደለም። ወደ ውስጥ ምግብ የለም። ኮንትራት የወሰዱት ማህበራት በአግባቡ እየተወጡ ያለ ተጨማሪ ደግሞ እነዚህን መኪኖች ማስገደዱ ትራንስፖርት ባለስልጣን በቀን ሶስት መቶ ሀምሳ ነው እንፈልጋለን የሚለው ማሪታይም ደግሞ እየጫነ ነው። ከሱ በታች ነው ሁሉም ትራንስፖርት። ደረጃ አንድ እና ደረጃ ሁለት ሙሉ በሙሉ ቦታ ተጥሎበት እዛ ግዳጅ ውስጥ ገብቷል። አሁን ያ ግዳጅ መኪኖች ሰዎቹን እያቆመ ነው። ለምን መኪናው የሚቀርበው መኪናና የመጫን አቅሙ የወደቡ አልተመጣጠነም። እሱን ችግር እንፈታለን ብለዋል። እንግዲህ አሁን እሱን ወደፊት የምናየው ነው። አቶ ሙሉቀን በዛሬው ውይይት ላይ የኢትዮጵያ ሾፌሮችም በተወካዮቻቸው መሳተፋቸውን ገልጸው ከአሁን ጀምሮ ተቋርጠው ያለው የኢትዮጵያን ጭነት የማመላለስ አገልግሎት በቦታው ይመለሳል ብለዋል። ለአሜሪካ ድምፅ ገልሙዳዊት ከናይሮቢ